ባለፉት ጥቂት ሳምንታት በርካታ ስደተኞች ከሰሜን አፍሪቃ የሜዲትራኒያን ባህር አቋርጠው ወደ ኢጣሊያ መግባታቸው በሰፊው እየተዘገበ ነው። የዛኑ ያክል ብዙ ስደተኞች ባህር ውስጥ ሰምጠው መሞታቸው ተነግሯል። ምንድን ነው እዛ ያለው? ምንድን ነው የሚታወቀው ነገር ኢጣሊያ ውስጥ እስቲ ንገርን ባጭሩ። እንግዲህ አጠር ባለ መልኩ ነጋሽ፣ ምንድን ነው ባለፈው ሳምንት የጣሊያን ባህር ኃይሎች በሊቢያ ባህር ዳርቻ ለአደጋ የተጋለጡ አስራ ሶስት ሺህ ስደተኞች መታደጋቸው አስታውቀው ነበረ። ባለፈው ሳምንት እንደገና የተባበሩት መንግስታት የስደተኞች ድርጅት እንዳመለከተው አንድ ሺህ ስደተኞች ባህር ውስጥ ሰጥመው ቀርተዋል። ስደተኞች በሳምንት አንድ ጊዜ፣ በሁለት ሳምንት አንድ ጊዜ፣ አንድ አንድ ጊዜም ሁልጊዜ ወደ ጣሊያን በመፍለስ ላይ ነው የሚገኙት። እንግዲህ ባለፈው ቅዳሜ ግንቦት ወር ማለት ነው ሀያ ስምንት ቀን እንደ አውሮፓ አቆጣጠር ቮስታላሳ የተሰየመች የጣሊያን ሰንደቅ ዓላማ የሰቀለች ትልቅ ጀልባ ስምንት መቶ ሰማንያ አራት ስደተኞች ይዛ ደቡባዊ ጣሊያን ሲሲሊ ክፍለ ሀገር ካታኒያ ከተማ ገብታለች። የካታኒያ ከተማ ፖሊስ አስራ ስድስት ሰዎች በህገወጥ መንገድ አሸጋጋሪነት ጠርጥሮ ይዞ አስሮ እየመረመራቸው መሆኑ አስታውቋል ተይዘው በምርመራ ላይ ናቸው የተባሉ ህገወጥ አሸጋጋሪዎቹ በአስራ ዘጠኝና ሰላሳ ስድስት ዕድሜ መካከል የሚገኙ አስራ አንድ የሞሮኮ ሁለት የጳለስጢና አንድ የኢትዮጵያ ጋምቢያና ግብፅ አንዳንዳቸው ናቸው ምርመራው በጋምቢያ ዜጋ እንደተጀመረም ተመልክተዋል ስደተኞቹ ከሊቢያ ከሳውታራና ዙዋራ ሜዲተራንያን ባህር አቋርጠው ጣሊያን ለመድረስ ከአምስት መቶ እስከ አንድ ሺህ ዩሮ መክፈላቸው አሻጋሪዎቹ በስደተኞቹ ላይ ኢሰብአውነት አያያዝ መፈጸማቸው የካታንያ ከተማ አቃቢ ህግ ሚኬላንጀሎ ፓታኔ ከሰጡት መግለጫ ለማወቅ ተችሏል። የኢጣሊያ መንግስት በርካታ ስደተኞች ወደ ኢጣሊያ በመግባታቸው ምክንያት ከፍተኛ ችግር ላይ እንደወደቀ ስደተኞችን ለማዳንም የሚያሰማራው ባህር ኃይል ብዙም እርዳታ እንደማያገኝ በመግለጽ በተለይ የአውሮፓ ህብረት ትብብር እንዲያደርግለት ጠይቋል። ምን ያህል ነው የኢጣሊያ መንግስት በስደተኞች ችግር ውስጥ ገባሁ የሚለው? የኢጣሊያን መንግስት እስካሁን ድረስ በርካታ ስደተኞች ከ ባህር ስጥመት እያዳነ መሆኑ የተባበሩት መንግስታት ድርጅት መስክሮ አመስግነዋል። ይህ አንዱ ነው። በሌላ በኩል ግን የኤውሮጳ ህብረት አባል ሀገራት ከኢጣሊያ ጋር አይተባበሩም ተብሎም እየተወቀሱ ይገኛል። ይሁንና መቀመጫው በሰሜናው ጣሊያን ያደረገ ሎምባርድ ሊግ የተባለ ድርጅት የፖለቲካ መሆኑ ነው የስደተኞቹ ፍልሰት የሀገር ወረራ ሲል ሲማረር ተደምጠዋል። ጠቅላይ ሚኒስትር ማቴዎ ሬንስ ግን የስደተኞቹ ፍልሰት ለፖለቲካ ፍጆታ ርዕስ መሆን አይገባም ሲሉ ትናንትና መግለጫ ሰጥተው ነበረ። ይሁንና የአውሮፓ ህብረት ከጣሊያን መንግስት ጋር እንዲተባበር መጥራት እሪ በኮንት ነው ሲሉ አንድ አንድ ጋዜጦች ለንባብ አብቅተዋል። ቅሪ በከንቱ ነው ማለት እስካሁን የተገኘ መልስ የለም ማለት ነው። ከአውሮጳ ህብረትም ይሁን ከተባበሩት መንግስታት ድርጅት ወይም ደግሞ ከሌሎቹ ሀገራት ግልጽ፣ እንደሱ ነው። በጣም አመሰግናለሁ ተክለዚህ ገብረ ኢየሱስ ለሰጠህን አስተያየት። እኔም አመሰግናለሁ ነጋሽ።